ዛሬ የተከበረውን የጥምቀት በዓል አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ቀደም ሲል በመግቢያው በጥቂቱ ያሰማናችሁን መልእክቶች ቀጥሎ እናቀርባለን። የቅዱስ ሲኖዶስ አባልና በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀጳጳስ ብፁዕ አቡነ ማቲያስ በዓለ ጥምቀቱን በኢትዮጵያ ገዳማትና በዮርዳኖስ ወንዝ አክብረውት ለክርስቲያን ምእመናን መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሬዲዮ ጣቢያ ለምታዳምጡ ኢትዮጵያውያን፣ ወገኖቻችን ሁሉ በውጭም በውስጥም ያላችሁት ኢትዮጵያውያን ወገኖቻችን ሁሉ እንኳን ለብርሃነ ልደቱም ለብርሃነ ጥምቀቱም በሰላም አደረሳችሁ የሚለውን መልእክቴን ከቅድስት ሀገር ኢየሩሳሌም ኢትዮጵያ ገዳማት ሳስተላልፍ በጣም በደስታ ነው እና እግዚአብሔር አምላክ በሰላም በአንድነት በህብረት ጠብቆ ለዛሬው ዓመት በዓለ ልደትና በዓለ ጥምቀት በሰላም አድርሶናል። ለሚመጣው ዓመት ደግሞ ሁላችንንም በያለንበት በሰላምና በጤና በህብረት በአንድነት ጠብቆ እግዚአብሔር አምላካችን ለሚመጣው ዓመት ያድርሰን። አሜን። ኢትዮጵያውያኑ ምዕመናን በስድሳ ስድስቱ የእስራኤል አረብ ጦርነት ወቅት ችግር ደርሶበታል ፈንጂ አለበት ተብሎ በተዘጋውና በ1925 ዓ ም በቴጌመንን በተሠራው ቤተ ክርስቲያን አጭር ጸሎት ካደረሱ በኋላ ወደ ዮርዳኖስ ወንዝ ወርደው እንደተጠመቁና በዓሉንም እንደዚያው እንደሚያከብሩ ብፁዕ አቡነ ማቲያስ ተናግረዋል። ወንዙ ላይ ያው ቡራኬ አድርገን ውሃውን ባርከን የእኛ ኢትዮጵያውያን እና ኤርትራውያን በብዛት በብዛት በብዛት ነበሩ። በጣም በርካታ የሆነ ሕዝብ ነበር። እና መዝሙሩ ተዘምሮ ጸሎቱ ተደርጎ ትምህርቱ ተሰጥቶ ግሩም የሆነ በዓል አከበርን። ግሩም የሆነ በዓል ከዛ ተመልሰን ወደ ኢያሪኮ ወደ ራሳችን ቤተ ክርስቲያን ሂደን ከዛ አረፍ ብለን ተመልሰን ወደ ቤታችን ገብተናል በሰላም ግሩም የሆነ በዓል ነበር። በሌላ በኩል ደግሞ ብፁዕ አቡነ ፊልጶስ የቅዱስ ሲኖዶስ አባልና የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እንዲሁም የኢሉባቡርና የጋምቤላ ሀገረ ስብከቶች ሊቀጳጳስም መልእክታቸውን አስተላልፈዋል። የተወደዳችሁ ምእመናን፣ በክርስቶስ ክርስቲያን የተባላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች የሆናችሁ ሁሉ ወንዶችም ሴቶችም ምዕመናን ምዕመናት እንኳን ለብርሃነ ጥምቀቱ አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚከበሩት ታላላቅ በዓላት አንዱ የጥምቀት በዓል ነው። የጥምቀትን በዓል በምናከብርበት ጊዜ ከሁለት ሺህ ዓመታት በፊት በዮርዳኖስ ወንዝ በቅዱስ ዮሐንስ የተላለፈልንን የእግዚአብሔር ቃል ማስታወሱ ተገቢ ይሆናል። ብፁህ አቡነ ፊልጶስ ስለ ጥምቀት በዓል ታላቅነትና የምህረት ቀንነት በስፋት ዘርዝረው አስረድተዋል። ወደ ኢትዮጵያ ሁኔታ ተመልሰውም ስለ ይቅርታና ዕርቅ አስፈላጊነት ተናግረዋል። ስለ ሙስናም ሲናገሩ ይህ በመላው ዓለም የተወገዘ አድራጎት መሆኑን አመልክተዋል። የዋጋ ውድነቱንም አንስተው አባታዊ ምክራቸውን ከቡራኪያቸው ጋር ለግሰዋል። እኛም ይቅርታና ዕርቅ በምንፈጽምበት ሰዓት በመንፈስ እውነት እላችኋለሁ ዛሬውኑ ከእኔ ጋር በገነት ትኖራላችሁ እንደምንባል እንመን። ይህ እድል ለእኛ ለኢትዮጵያውያን ከቶውን ሁል ሊያመልጠን አይገባም። የጥምቀት በዓል የሚያስተምረን ሌላ ትምህርትም አለ። ዛሬ በዓለማችንም ሆነ በሀገራችን አልፎ አልፎ የሚታየው የሙስና ተግባር በጥምቀት ትምህርት ከተወገዙ መጥፎ ተግባራት አንዱ ነው። ሁሉም በሕግ ተመጥኖና ተፈቅዶ ከተሰጠው ደሞዝ በቀር ከዚህ ውጭ በቀጥታም ይሁን በተዘዋዋሪ በውዴታም ይሁን በግዴታ የሌላውን እንዳይወስድ የእግዚአብሔር መንገድ ጠራጊ በሆነው በቅዱስ ዮሐንስ በኩል እግዚአብሔር አስጠንቅቆናል፣ አስተምሮናል። በመሆኑም የሙስና ተግባርን የሚፈጽሙ ሰዎች ንስሐ ሊገቡ ይገባል። ደሞዛችን አንሶም እንደሆነ ሰርተን ምርትን በማብዛት ደሞዛችንን ማሳደግ በእግዚአብሔር የተፈቀደ በመሆኑ እጥፍ አድርጎ በማምረት በዚያው ልክ ደሞዛችን በእጥፍ እንዲያድግ ማድረግ ይገባል። ሁሉም ተደጋግፎና ተረዳድቶ እንዲኖር ያሳስባል። በመሆኑም በአሁኑ ጊዜ በሀገራችን የሚታየው የመጨካከን አዝማሚያ ማለትም የገበያው ሸመታ የዝቅተኛው ኅብረተሰብ ትከሻ መሸከም እስኪሳነው ድረስ የሚታየው የዋጋ ንረት በባለ ጥምቀት ዕለት በተሰጠን የእግዚአብሔር ትእዛዝ ልናስተካክለው ይገባል። ከዚህ በላይ የተነገሩንን የእግዚአብሔር ቃላት ከፈጸም የንስሐ ፍሬ አፍርተናል ማለት ነው። በየዓመቱ የምናከብራቸው በዓላት በባሉ አማካኝነት የተሰጡንን የእግዚአብሔር ትእዛዛት ልናስታውስባቸውና ልንማርባቸው ነውና፣ ከዚህ አኳያ በንስሐ በይቅርታና እርቅ ሙስናን በመጸየፍ በመተጋገዝና በመደጋገፍ ዙሪያ ያነሳናቸውን ሁሉ እግዚአብሔር ባስተማረን መንገድ አርመናቸው ለዘላቂ ልማትና እድገት በሃይማኖት ጠንክረን ልንሰራ ይገባናል። እግዚአብሔር አምላክ ከዚህ ሰዓት ከዚህ ዕለት ስላደረሰን እናመሰግነዋለን። አሜን። ብፁዓን አባቶች ብፁዕ አቡነ ማትያስንና ብፁዕ አቡነ ፊልጶስን ከልብ አመሰግናለሁ።